ሁላችሁንም በድጋሚ እንኳን ደህና መጣችሁ ማለት ፈልጋለሁ። ዛሬም ረድቶን እግዚአብሔር እንደገና ይህንን ቃሉ እንድናጠና ስለረዳን በሰማይ በምድር አምላካችን የተመሰገነ ይሁን። እንግዲህ ዛሬ ትምህርታችንን ስንቀጥል ሳለ አምስተኛውን ክፍል የምናይ ይሆናል። ከትላንት የቀጠለ ከአራተኛው ክፍል ጋር በቀጥታ የተያያዘ ነው። አምላክ እንዳስተምረን ዘውትር እንደምናደርገው በጸሎት እንጀምራለን። ሁላችንም በያለንበት ራሶቻችን ዝቅ እናድርግ፣ አይኖቻችን እንጨፍን። አምላካችን ይህንን ደግሞ የቃል ጊዜ አንተ ባርከ ቀድሰ ስለሰጠህን እናመሰግናለን። አስተማሪያችን፣ ታላቁ መምህር ሆይ በመካከላችን በሙላት እንድትሆን እንጸልያለን። አምላክ ሥጋ ለባሽ ቢያስተምር ምንም ጥቅም የለው፣ እግዚአብሔር አንተ ካስተማርክ ግን ጥቅም አለው። ያም የዘላለም ህይወት ያንተን ባህሪ ሐሳብህን ሁሉ በዛ ማወቅ መካፈል ይገኛልና በመካከላችን ሳትከለከል እንድትገኝ እንጸልያለን። ጥቂት የምንወስደው ይህ ጊዜ የተባረከ ይሁን። እነሆ የመጡት ሁሉ ከአንተ አንድ ነገር አግኝተው እንዲሄዱ የሚያዳምጡት ሁሉ ከአንተ ጌታ ሆይ አንድ ነገር አግኝተው በሕይወታቸው ላይ ወደ አንተ አንድ እርምጃ ሆኖላቸው ሆኖልን ከዚህ አገልግሎት ጨርሰን እንድንሄድ እርዳን። ስለ ሰማን ተመስገን። በጌታችን በኢየሱስ ክርስቶስ አሜን። ዛሬ አምስተኛው ክፍላችን ትላንት ከተመለከት ነው የቀጠለ ይሆናል። የመንፈስ ቅዱስ ግላዊ ማንነትና ሙሉ መለኮታዊነት ይህንን እንድናይ እንግዲህ ዘመኑ መጥቷል። የግድ መመልከት ያለብን ሀሳብ ስለሆነ ማለት ነው። ትላንት ከመግቢያው እንደተመለከትን ያላያችሁ ሰዎች ወደ ኋላ ሄዳችሁ መመልከት ትችላላችሁ። ሁሉን ነገር መድገም ስለማይቻል ብዙ ግራ መጋባት፣ ብዙ ብዥታ እንደገናም ደግሞ ከሁሉ በላይ የሚያሳዝነው ካለመረዳታችን የተነሳ ኃይሉን ሳንቀበል የቀረንበት ጉዳይ አለ። መንፈስ ቅዱስ በቤተ ክርስቲያን ውስጥ እንደሚገባው እየሰራ ያልሆነበት ምክንያት አንዱ ምንድን ነው? ኮምፕሪሄንድ አለማድረጋችን አለመረዳታችን፣ በዚህ ውስን በሆነው አእምሮ እግዚአብሔር በፈቀደው ልክ አለመረዳታችን አሰራሩን፣ አደራረጉን እሱ በረከቱን አስቀርቶብናል። ሁለተኛው አላከበር ነው፣ እንደሚገባው አላደነቅ ነው፣ የሚገባውን ስፍራ አልሰጠ ነው። ከዛም አልፎ ተርፎ እሱ የአብ የተለየ ጉልበት ነው፣ ኃይል ነው እንጂ መንፈስ ቅዱስ በራሱ አካል የለውም የሚለው ትምህርት ቀስ በቀስ እየገባ እና ብዙ ሰዎችም ያንን እየተቀበሉበት ያለ ሁኔታ ነው እና በእርግጥ ግለሰብ ነው ወይ፣ ፐርሰን ነው ወይ፣ መለኮት ነው ወይ፣ የራሱ ግላዊ ማንነት አለ ወይ የሚለውን አስፍተን ዛሬ እንመለከታለን እና እስቲ ግላዊ ማንነትን በተመለከተ መጽሐፍ ቅዱስ የሚናገረውን አንድ በአንድ በተቻለ መጠን በዚህ ክፍለ ጊዜ ለማየት እንሞክራለን። የመጀመሪያው ጥቅሳችን የሚሆነው በማቴዎስ 12 ላይ ያለ ነው። በዛ ስፍራ ጌታችን መንፈስ ቅዱስን መሳደብ ወይም እሱን መናገር ይቅር የማይባል ኃጢአት እንደሆነ ያስተማረበት ነው እና ምንድ ነው አውዱ? ከቁጥር 22 ጀምሮ እናያለን። ከዚህ ማንበብ እንችላለን። ማቴዎስ 12 ቁጥር 22 የእግዚአብሔር ቃል ምን ይላል? ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ፣ እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰ። ይህ እንግዲህ ሰይጣን ምን ያህል የጨለማ ንጉሥ እንደሆነ የምናየው ነው። ሰውየው አይነ ስውር ነው። ሰውየው መናገር አይችልም። በዛ ላይ አጋንንት ይዞታል። ስለዚህ አጋንንትን ማውጣት ብቻ አይደለም ሙሉ ፈውስ ነው የሚሰጠው። እስኪያ እስኪናገር መንፈሳዊ አካላዊ የሆነውንም ፈውሰጥ ከዛ ህዝቡ ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። እንግዲህ የሰውን የህዝቡን ልብ እዩ። ወደ ምን እያጋደለ ነው? እሱን እንደ ዳዊት ልጅ በኋላም ደግሞ እንደ እግዚአብሔር ልጅ የመቀበል ምን ውስጥ እየገባ ነው? ዝንባሌ ውስጥ እየገባ ነው። ስለዚህ ሰይጣን በፈሪሳውያን በኩል ይህንን የመልካም ተጽዕኖ ወደኋላ ለመቀልበስ እንዲህ አሉ ፈሪሳን ፈሪሳውያን ግን ሰምተው ይህ በብኤል ዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። እንግዲህ ብኤል ዜቡል ማለት በብኤል ጣዖት ስር በርካታ የጣዖት አምልኮት አለ እና አንዱ ብኤል ዜቡል የሚባለው ነው። በዛ አጋንንት አለቃ ነው አጋንንትን የሚያወጣው ይላል። የፈሪሳውያን እንግዲህ ክስና በእግዚአብሔር ስራ ላይ ሰይጣን የሚያመጣው መደናቀፍ እንደሆነ እናያለን። እንግዲህ ሰኮናውን መንከሱ አይቀርም፣ እሱም ደግሞ በቀራኒው ላይ ራሱን መቀጥቀጡ አልቀረም። እንግዲህ ኢየሱስን በተንኮል ለማጥመድ ይከታተሉ የነበሩ ፈሪሳውያን ይህንን ድውያንን የሚፈውስበትን ኃይል የአጋንንት ኃይል አሉት በደምዙ ከዛ ጌታ ምን አለ? መጀመሪያ አመክንዮ አመጣ። እርስ በእርሱ የሚቃረን መንግስት፣ የሚከፋፈል መንግስት ምን አይልም? አይቆም። ሰይጣን ሰይጣንን ራሱ የሚያወጣ ከሆነ መንግስቱ እንዴት ይቆማል? ብሎ አንድ መርህ ሰጠ። እዛ ጋር ፕሪንስፕል ሰጠ። ከዛ በኋላ ቁጥር 28 ላይ ወረድ ብላችሁ ስታዩ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ በደም ስሙ ኢየሱስ አጋንንትን ለማውጣት የማን መንፈስ አስፈለገው? የእግዚአብሔር መንፈስ። ትዝ ካላችሁ ገና አገልግሎቱን ሲጀምሩ እግዚአብሔር በመንፈስና በኃይል ምን አደረገው? ቀባው። ጌታችን ያደረገው ሁሉ በማን ላይ በመደገፍ ነው? በአባቱ ላይ። በማን ኃይል? በመንፈስ ቅዱስ ኃይል፣ ሶስተኛ በሆነው አካል እንግዲህ እንዲህ ከሆነ የእግዚአብሔር መንግስት ወደ እናንተ ደርሳለች። ወይስ ሰው አስቀድሞ ኃይለኛውን ሳስር ወደ ኃይለኛው ቤት ገብቶ እቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዛል። ስለዚህ ሴጣን ኃይለኛ ከሚባለው በላይ የሆነ ኃይል አለ እያለ ነው። ከእኔ ጋር ያልሆነ ይቃወመኛል፣ ከእኔም ጋር የማከማች ይበትናል ይልና ይህንን ተንተርሶ በርካታ ውስጡ ትምህርት ያለበትን መርህ ይሰጣቸዋል። አሁን ይህንን ነው በዋናነት በማን መንፈስ ነው ያወጣው አጋንንትን ዛሬ አጋንንት የሚወጡት በማን መንፈስ ነው? በእግዚአብሔር መንፈስ። ሰው ብዙ ስለ ጮኸ፣ ሰው ብዙ ስለ ተወራጨ፣ ሰው ብዙ ስለ ጾመ ሳይሆን የማን መንፈስ ነው የሚያወጣው? የእግዚአብሔር መንፈስ። ይሄ ዛሬ ለእኛም እጅግ የሚያስተምረው ነው። ምን ያህል እንደሚያስፈልገን እንረዳለን። በዚህ ውስጥ ማቴዎስ 12፥31 ወረድ ብለን ስናይ፣ ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል። ነገር ግን መንፈስ ቅዱስን ለሰደበ ምን አይለትም አይሰረይለትም። እናንተ እየሰደባችሁ ያላችሁት እኔን ሳይሆን ማንን ነው መንፈስ ቅዱስን አይደል? ወገኖቼ፣ ግላዊ ማንነቱን እናለን። መንፈስ ቅዱስን አንድ ሰብአዊ ፍጡር ሊሰድብ ይችላል ማለት ነው። ስድብ የሚሰነዘረው ግላዊ ማንነት በተላበሰ አካል ላይ ነው እንጂ በአንድ ተጽዕኖ ብዙ ሰዎች እንደሚሉት ተጽዕኖ ወይም ኃይል ብቻ ነው ይላሉ። መንፈስ ቅዱስን አደለም። ስድብ በተጽዕኖ በኃይል ላይ አይሰነዘርም። ስለዚህ ማቴዎስ ምዕራፍ 12 ስለ መንፈስ ቅዱስ ግላዊ ማንነት የሚያስረዳ ነው። ነገር ግን ስለ ግላዊ ማንነቱ ለማስተማር አደለም ጌታ በዚህ ሰዓት። አውዱ ምንድን ነው? የጥቅሱ አውድ መንፈስ ቅዱስ ላይ የሚሰነዘር ስድብ አይሰራ የለትም እግዚአብሔር ይቅር የማይለው ኃጢአት አለው። በጣም ይገርማል። እሱ ኃጢአታችሁ እንደ ደም ቢቀላ እኔ እንደ በረዶ አነጠዋለሁ አለ። አሁን ግን ለምንድን ነው ይህንን ይቅር አለለም የሚለው በደንብ በሰው ልጅ በክርስቶስ ላይ ቃል የሚናገር ሁሉ ይሰራይለታል። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም አንድ በዚህ ዓለም ቢሆን ወይም በሚመጣው ዓለም ማለት ነው አይሰራይለትም ስለዚህ ስድብ የሚሰነዘረው በኃይል በተጽዕኖ ላይ ሳይሆን በአንድ ግለሰብ ላይ ግላዊ ማንነቱ በግልጽ ይታያል። ጌታ በእርሱ ላይ የሚሰነዘረው የስድብ ቃል እንደሚሰራ ይቅር እንደሚባል ሲገልጽ ነገር ግን የእግዚአብሔርን መንፈስ በደንብ ስታዩት የሴጣን መንፈስ ነው ማለት ይቅር የማይባለው ምን ማለት ነው ወገኖች? አንድ ሰው ሊወቀስ አንድ ሰው ወደ እውነት ሊመራ አንድ ሰው ሊጽናና የሚችለው በማን ነው? ትላንት እንደተመለከት ነው። በማን ነው? በመንፈስ ቅዱስ ነው አለ። አጽናኙን እልክላቸዋለሁ። ለኃጢአቱ ብቸኛ መፍትሄ የሆነው ወቅሶና፣ ተናግሮ አደፋፍሮ ወደ ክርስቶስ ሰውን የሚያመጣው መንፈስ ቅዱስ ፣ አይ አንተ የሰይጣን መንፈስ ነው በሚባልበት ሰዓት ያ ሰው ለሞት ወይም ለችግሩ ብቸኛ የሆነውን መለኮታዊ ወኪል አጥቷልና ገፍቷልና በኃጢአቱ ይጠፋል። ስለዚህ ንስሐ እንዲገባ የሚያነሳሳን ኃይል በዚህ ስፍራ እንደምናየው አግላዊ ማንነት ያለውን ሰው ከገፈተረና አልፈልግም ካለ በእርግጥ ያ ሰው በኃጢአቱ ይኖራል፣ በመጨረሻም ጊዜ ያልተሰራ ኃጢአት ነውና በዛ ይጠፋል። በዚህ በእግዚአብሔር ቃል የምንመለከተው ይህ ነው። እንግዲህ ስድብ ስድብ እንመልከት። በአብ ወይም በወልድ ላይ ሲሰነዘር መለኮታዊ ማንነትን ለመክፈፍ እንደሆነ ተመልክታል። በተለይ በዘፀአት ምዕራፍ ሶስት ላይ ያለውን እግዚአብሔር ለሙሴ የተናገረውን ሂድ ለእስራኤል እንዲህ በላቸው የላከ እኔ ነኝ በደም ስና የከድሮ ትርጉም ጀምሮ እኔ እኔ ነኝ ዮሐንስ 8 ላይ ከቁጥር 54 ጀምሮ ትላንት ከትላንት ወዲያ ተመልክተናል። አንተ አብርሃም ገና 50 ዓመት ያልሞላ አብርሃምን አየሁ ትላለህ፣ እውነት እላችኋለሁ አብርሃም ሳይወለድ እኔ ነኝ። ስለዚህ ያ የብሉ ኪዳን ያህዌ የሚለው ፕሪ ኤግዚስተንት ከስጋ ከመልበሱ በፊት የነበረ ቃል ስጋ ሆነ፣ ከዛ በፊት የነበረ ጅማሬ የሌለ ሰልፍ ኤግዚስተንት በራሱ ደግሞ ምንም ድጋፍ ሳይፈልግ የሚቆም እሱ ራሱ የብሉ ኪዳን ያህዌ ክርስቶስ እንደሆነ ተናግሯል። እነሱ ግን ምን አሉ? ፈሪሳውያን ስድብ ነው አሉ። ከዛ በኋላ ለምን ድንጋይ አንስተው ሊወግሩት ፈለጉ። እሱ ግን በመካከላቸው አልፎው ሄደ። ይህ ሰው ኃጢአትን አስተሰር ያለው እንዴት ይላል፣ ይሳደባል እያሉ በፈሪሳውያን በልባቸው ሲያስቡ እንደነበረ ከቃሉ ተመልክተናል። ይህንን እናውቃለን። ስለዚህ በአብ ወይም በወልድ ላይ የሚሰነዘር ስድብ መለኮታዊ ማንነትን ለመክፈፍ ለሌላ አካል ለመስጠት የሚደረግ ሙከራ ነው። ልክ እንደዚሁ በመንፈስ ቅዱስ ላይ የሚሰነዘረው ስድብ ምን ስለሆነ ነው? መለኮት ስለሆነ መለኮታዊ ማንነትን ለመክፈፍ ለሌላው አካል ያንን ለመስጠት ያንን ስፍራ ለመተካት የሚደረገው አካሄድ ሁሉ ስድብ እንደሆነ ጌታ ኢየሱስ ክርስቶስ ያስተምራል ስለዚህ ይሄ አንደኛ ለግላዊ ማንነቱ ስለ መንፈስ ቅዱስ ማስረጃ የሚሰጠን ነው በዛ ላይ ደግሞ መለኮታዊ ማንነቱንም የሚያስረዳ ነው በሐዋርያ ሥራ ምዕራፍ ሁለት ተመልክተናል የመጀመሪያው ዝናብ በወረደ ጊዜ ምን አሉ እነዚህ የጉሽ ወይን ጠጅ ምን ብለው ነው ጠጥተው የወረደው የማን ስጦታ ነው የመንፈስ ቅዱስ ስጦታ ከእሱ ከመንፈስ ቅዱስ ምን የትንቢት ስጦታ እንደምን እንደ ብሉ ኪዳን እንደ ጴንቴኮስቴ በዛ በጥላና በምሳሌ እግዚአብሔር አስቀድሞ እንደተናገረው በዛ ደግሞ በኢዩኤል ምዕራፍ ሁለት በዚያን ዘመን በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ እንደተባለው መንፈስ ቅዱስ ልክ ለወልድ እንደተተነበየው ተተንብዮ መጣ። ያንን ግን የስካር መንፈስ ነው። ጳውሎስ ሲናገር በወይን ጠጅ አትስከሩ ምን ይሙላባቸው መንፈስ ይሙላባችሁ እንጂ። አይ እነዚህ በወይን ጠጅ ተሞልቶ ነው አሉ። እንግዲህ የእግዚአብሔርን መንፈስ መሳደብ ይቅር የማይባለውን ኃጢአት፣ በዛ በጴንጤቆስቴ ቀን በባለ አምሳው ቀን እነዛ ፈሪሳውያን ሴጣን ባነሳሳቸው አሁንም በትንሣኤ የነገሰውን የሱስ ክርስቶስን እንዳይቀበሉ ሴጣን የሚሳደበውን በእነሱ እናያለን። ሌላ ስፍራ በሐዋርያ ሥራ ምዕራፍ አምስት ላይ የምናየው አናናና ማናቸው? ሰጲራ ሰፒራ አናናና፣ ሰፒራ እንግዲህ፣ ቤተ ክርስቲያን በጣም ለጋ በሆነችበት እድሜ በጣም እየሰራች እየሰፋች፣ አባላት በየቀኑ በሱ ላይ በቤተ ክርስቲያን ላይ እየተጨመሩ፣ መንፈስ ቅዱስ በኃይል እየሰራበት ያለ ዘመን ነው። እና እነሱም ሌሎች ራሳቸውን ሲሰጡ ያላቸውን ሲሰጡ፣ እነዚህ ሁለት ጥንዶች እኛም እንሽጣሉና መሬታቸውን ሸጡ። ከዛ በኋላ ገንዘቡን ሲያዩ አሳሳቸው። ወስደን ከምን ትንሽ ወይ ጉድ እግዚአብሔር ግማሽ ስጦታ ግማሽ ልብ አይፈልግም ወይ መስጠት ነው ራስን ሙሉ በሙሉ ወይ መተው የመጨረሻ ግብዝነት ነው ያውም በእግዚአብሔር ፊት እንዲህ አይነት ውሸት እንዲህ አይነት ማስመሰል በፍጥነት እያደገች ስራዋን እየሰራች ገና ወደ አጥናፍ እየገሰገሰች ያለችውን ቤተክርስቲያን ሊያደናቀፍ የሞከረ ብዙ የራሱ የሆነ ውጤት ያለው ተግባር ስለሆነ እግዚአብሔር ያንን ቼክ ማድረግ ነበረበት ማስቆም ነበረበት። እና ሐዋርያት ሥራ ምዕራፍ አምስት ቁጥር ሶስት ምን ይላል? ጴጥሮስም አናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? መንፈስ ቅዱስን ታታልልና፣ አንድ ኃይል፣ አንድ ተጽዕኖ ብቻ የሚታለል አይደለም። ሰው ሰውን ያታልላል። አንዱ ሌላውን ግለሰብ ለማታለል ይሞክራል። ከዛ በኋላ ይህን ነገር ስለምን በልባ አሰብክ ካለ በኋላ እግዚአብሔርን እንጂ ሰውን ምን አላልክም አልዋሸም። አያችሁ መጀመሪያ መንፈስ ቅዱስን ለማታለል ሞክረሃል። ይሄ መንፈስ ቅዱስ አንተ ልታታልለው ልትዋሸው የሞከርከው እግዚአብሔር ነው። እግዚአብሔርን እንጂ ሰውን ምን አላልክም አልዋሸም። እግዚአብሔርን እንጂ ሰውን አልዋሸም የሚለውን በግልጽ በሐዋርያት ሥራ ምዕራፍ አምስት ቁጥር ላይ ቁጥር አራት ላይ እናገኛለን እንግዲህ ውሸት አሁንም ሊነገር የሚችለው ለአንድ ግለሰብ ወይም የራሱ ማንነት ላለው አካል ግለሰቡ አወቀ አላወቀም ውሸት የሚነገረው ህይወት ለሌለው አካል አይደለም ንቃተ ህሊና ላለው ሰምቶ ሊሰማው የሚችል ሊቆጣ የሚችል ሌላም እርምጃ ሊወስድ የሚችል በግል በማንኛውም መልኩ ምላሽ ሊሰጥ ለሚችል አካል ነው ውሸት የሚነገረው? እውነትም ሆነ ውሸት የሚነገረው በምላሽ ላይ ተመስርቶ ግንኙነትን ከሌላው ጋር ሊያደርግ በሚችል ለሚችል አካል የሚነገር ነው። ስለዚህ ለእናንተ እኔ እውነት ብነግራችሁ እውነት ነው የምነግራችሁ? ውሸትን አልነግራችሁም። ስለዚህ ከእናንተ ጋር ምን ስላለኝ ግንኙነት እንደ ሰው አለ። እንደ ሰው ግንኙነት ስላለኝ እናንተም ለዛ እውነት ምላሽ ትሰጣላችሁ፣ እኔም ያንን የምትናገሩትን እሰማለሁ ማለት ነው። ወገኖቼ አሁን እነዚህ በጣም ጥቂት ማስረጃዎች ናቸው እንጂ ስለ መለኮት ወይም ስለ መንፈስ ቅዱስ መለኮታዊነት፣ ግላዊነት በርካታ ማስረጃዎችን ከመጽሐፍ ቅዱስ እያነጻጸርን እናያለን። የትኛው ነው ሚዛን የሚደፋው? ወደ አንድ ድምዳሜ ከመምጣቴ በፊት ጠቅላላ አድርጌ ማስረጃዎቹን ሳይ ጥቂት እዚህ ጥቂት እዚያ መጽሐፍትን ከመጽሐፍት ጋር እያመሳከርኩ ወደ ምን አይነት ድምዳሜ ነው የምመጣው የሚለውን ማየት እንችላለን። ሐዋርያ ጳውሎስ ጋር በአንደኛ ቆሮንቶስ 12 11 የእግዚአብሔር ቃል እንዲ ይላል ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። እንግዲህ የተለያየ ስጦታ አለ። በቤተ ክርስቲያን ትንቢት አለ፣ ወንጌላዊነት አለ፣ ማስተማር አለ፣ መግዛት አለ፣ መስጠት አለ፣ ኢቨን አገልግሎትም እንደ ስጦታ ተጠቅሷል። ትንቢት መናገር ወይም በልሳን መናገር፣ በልሳን የተነገረውን ደግሞ መተርጎም፣ ተአምራት ማድረግ፣ መፈወስ፣ እነዚህ ሁሉ ስጦታዎች ናቸው። ያንን ሁሉ ይሄን ሁሉ ያው አንድ መንፈስ እዚህ ጋር እንድታዩ የምፈልገው እንደሚፈቅድ ፈቃድ ያለው አካል ፈቃድ ማለት የመምረጥ ችሎታ ያለው መንፈስ ቅዱስ አስቦ አሰላስሎ ይህን ብሰጥ ጥሩ ነው ብሎ መርጦ በራሱ ንቃተ ሕሊና ፈቅዶ ከአብም ከወልድም ጋር በሚስማማ ለቤተ ክርስቲያን አካል ወይም ለክርስቶስ አካል ለቤተ ክርስቲያን አባላት ስጦታው ምን ይላል? ያከፋፍላል። ይሄ ብቻ እሱ ግለሰባዊ ማንነት የለውም የሚለውን የሚጥል ነው ወይም ውድቅ የሚያደርግ ነው። ቀጥሎ ያለው ሌላ ከዚህ ጋር ተመሳሳይ ጥቅስ እንመልከት። ሐዋርያ ሥራ 15 28 በዚህ ስፍራ በኢየሩሳሌም የነበረችው ቤተ ክርስቲያን አሕዛብ ወንጌልን በሚቀበሉበት ጊዜ ምን ማድረግ አለባቸው፣ የአይሁድን ህግ መፈጸም አለባቸው የለባቸውም? የሚለው በርካታ ክርክር ስለተነሳ ለዛ ስብሰባ አድርገው ምላሽ የሰጡበት ነው እንዲህ ይላል ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ። ቀጥሎ ያለውን ስሙ፣ እኛና በዚህ በኩል ደቀ መዛሙርት አሉ፣ መንፈስ ቅዱስ ምን ብለናል? ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ምን ይስጣችሁ? ጤና ይስጠልኝ፣ ጤና ይስጣችሁ ይላል የእግዚአብሔር ቃል። ከዚህ እንደመጣ አስባለሁ። መቼም መልካም ነገር ሁሉ ጤና አይስጠልኝ። ሐዋርያት፣ ደቀ መዛሙርት፣ የክርስቶስ ቤተ ክርስቲያን በአንድ በኩል መንፈስ ቅዱስ በሌላ በኩል፣ እዚህ ጋር ግላዊ ማንነት አንድ የሆነች ቤተ ክርስቲያን፣ እዛ ጋር ቤተ ክርስቲያንን የሚመራ መንፈስ ቅዱስ። ነገር ግን በቤተ ክርስቲያን ውስጥ የሚሰራው አካል በግልጽ ተጠቅሷል። የሚፈቅድ የምርጫ ኃይል ያለው እንደሆነ እንመለከታለን። ሐዋርያ ሥራ 28 25 ላይ የመጀመሪያውን ጥቅስ ከሐዋርያ ሥራ 28 25 በጥንት ጊዜ በብሉይ ኪዳን ጊዜ ምን ሲሰራ እንደነበረ መንፈስ ቅዱስ የሚናገረው እንመልክት። መንፈስ ቅዱስ በነቢዩ በኢሳይያስ ስለ አባቶቻችን፣ በማን አማካኝነት? በነቢዩ በኢሳይያስ ጥንት፣ የዛሬ ስንት ዓመት ማለት ነው? ይህንን እንግዲህ ሐዋርያ ሥራ ላይ ሉቃስ ሲጽፉ? ወደዚህ ሕዝብ ሂዱና መስማት ትሰማላችሁ፣ አታስተውሉ ማየት ያላችሁ አትመለከቱም። በዓይናቸው እንዳያዩ በጆሮቸው እንዳይሰሙ በልባቸው እንዳስተውሉ ተመልሶም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮቸውም ደንቁሯል፣ ዓይናቸውም ጨፍኗል በላቸው። ሲል በላቸው ሲል መልካም ተናገረ ማን መንፈስ ቅዱስ የሚናገር አካል ግለሰባዊ ፐርሶናሊቲ ያለው ማንነት ጥንት ለአባቶች በነቢያት በኩል መናገሩ የመለኮትን ተግባር ከብሉይ ኪዳን ጀምሮ ልክ እንደ አብ እንደ ወልድ ሲፈጽም እንደነበረ እናለን። በተለይ በሐዋርያ ሥራ ምዕራፍ 8 29 ያንን ሐዋርያ ፊልጶስን ምን አለው? መንፈስም ፊልጶስን ወደዚህ ሰረገላና ወደዚህ ሰረገላ ቅረብና ምን በለው ተገናኝ አለው። የሚናገር ነው፣ የሚደመጥ ነው፣ ብንሰማው የሚሰማ ነው የራሱ ግለሰብ ግለሰባዊ ማንነት አካል ያለው ነው። በደንብ ይህንን አውቀን እሱን ወደ እኛ እንዲቀርብ ሳይሆን እኛን ወደ እሱ እንዲያቀርበን። እሱ ሩቅ አምላክ አደለም፣ የቅርብ አምላክ ነው። እኛን ከኃጢአታችን የተነሳ አለ ኃጢአታችሁ በእኔና በእናንተ መካከል ለየ ነው። ስለዚህ ይናገራል። ከጥንት ጀምሮ በኢሳያስ አማካኝነት በነቢያት እየተናገረ ነበረ፣ በብሉይ ኪዳን፣ ሐዋርያት ሥራ ላይ በአዲስ ኪዳን ስተናገረ ወይ ቅድም አይተናል፣ ድጋሚ እንመልከት። እነዚህንም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ እንዲህ አለ፣ በርነባሳንና በርነባስንና ሳውልን ለጠራኋቸው ሥራ ምን በሉልኝ ለዩልኝ። አቤት አቤት! ዛሬም ቤተ ክርስቲያን እንደዚህ ብትመራ እያንዳንዱን የቦርድ የቤተ ክርስቲያን ውሳኔ፣ የኮሚቴ ውሳኔ እሺ ተውት፣ እሱ በግል የማደርገውን እያንዳንዱን ውሳኔ በጸሎት ከእግዚአብሔር እየተቀበልኩ እንድፈጽም ወደዚህ ሊዶይ ሂድ ይህንን ፕሮግራም ላይ አድርግ ወደዚህ አትሂድ የሚለኝን ምሪት ትዚ ይላቸዋል። እነዚህ በመንፈስ የሚመሩ የማ ልጆች ናቸው የእግዚአብሔር ልጆች ናቸው ላለ ሮሜ ላይ ተመልክተናል ይሄንን። ስለዚህ መንፈስ ቅዱስ ጠቃሚ ሆኖ ሲገኝ የሚናገር ጠቃሚ ሆኖ ሲገኝ አንድን ነገር የሚፈቅ ሌላ ጊዜም የሚከለከል አሁን፣ ለምሳሌ ሐዋርያ ሥራ 16 ሰባት ላይ እንዲህ ይላል በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ። የኢየሱስ መንፈስም ምን አላላቸው? አልፈቀደላቸው። አያቸው። አሁን በተዘዋዋሪ እየተቀያየረ የእግዚአብሔር መንፈስ፣ የኢየሱስ መንፈስ፣ መንፈስ ቅዱስ ከለከላቸው። ያልፈቀደላቸው፣ የከለከላቸው ያው የኢየሱስ መንፈስ ያው የእግዚአብሔር መንፈስ መንፈስ ቅዱስ እንደሆነ ይህንን ተመልክተናል። ሁለተኛ ቆሮንቶስ 13 14። በጣም ደግሞ ትልቁ ማስረጃ ይሄ ነው። ሁለተኛ ቆሮንቶስ 13 14 እንዲህ ይላል የጌታ የኢየሱስ ክርስቶስ ጸጋ አንድ፣ የእግዚአብሔርም ፍቅር ሁለት፣ የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። ምን ትላላችሁ? አሜን። እንግዲህ ፌሎውሺፕ ህብረት? ይህንን ህብረት ሊያደርግ የሚችለው ግላዊ ማንነት ያለው አካል ነው። እዚህ ህብረት እያደረገ ነው። የክርስቲያኖች ህብረት አለ አይደል? የተማሪዎች ህብረት አለ፣ የክርስቲያን የወጣቶች ህብረት አለ፣ የሽማግሌዎች ሁላችንም ተሰብስበን የእግዚአብሔርን ቃል እናጠናለን። አብረንም አንዳንዴ እንጀራ እንቆርሳለን። ህብረት የምናደርገው ከሌሎች ሰዎች፣ ከሌሎች ግለሰቦች ጋር ነው። ስንናገር የሚያዳምጡን፣ ሲናገሩ የምንሰማቸው፣ የምንፈልገው ነገር የምንሰጣቸው፣ እነሱም ሲሰጡ የምንቀበል፣ ህብረትን የምናደርገው የራሱ አካል ማንነት፣ ስሜት፣ ፈቃድ፣ ህልውና ካለው አካል ጋር ነው። ተግባሩንም እያየን ነው። ህብረት ያስፈልገናል። ዛሬ ከእሱ ጋር ፌሎሽፕ ያስፈልገናል። ከእርሱ ጋር የሐዋርያት ቡራኬ የመጽሐፍ ቅዱስ ላይ ተጽፎ የቀረ አይደለም። የእግዚአብሔር ቃል አሁንም ምን የሚል ነው? የሚሰራ ነው። ኃይል ያለው ነው። ንቁ ነው። ያ ህብረት ያስፈልገናል። ሮሚ 8፥16 ላይ እግዚአብሔር ቃል እንዲላ ህብረት ብቻ ማድረግ አይደለም። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል፣ ከማስተዋላችን ጋር፣ ከስሜቶቻችን ጋር የሰው መንፈስ የሚባል አንዳንዴ መንፈስ የተናደደ መንፈስ የተበሳጨ መንፈስ ያዘነ እንላለን። ያ ውስጥ ማንነታችንን ለመግለጽ የምንጠቀመው ነው። በጣም እንደው በቀላሉ ብናየው እንጂ ሰው መንፈስ ነው ማለት አይደለም የእግዚአብሔር ልጆች መሆናችንን እዚህ ጋር የምንፈልገው ምንድን ነው? ያ መንፈስ ይመሰክራል። የሚመሰክር ነው። ይሄ ሌላ ማስረጃ ነው። ይህም ብቻ አይደለም። እንዲሁም ደግሞ ይላል፣ ቁጥር ስድስት ወረድ ስትሉ መንፈስ ድካማችንን ምን ይላል? ያግዛል። እግዚአብሔር የተመሰገነ ይሁን። ስጋ ምንድን ነው? ደካማ ነው። መንፈስ ግን ሁልጊዜ ምንድን ነው? ዝግጁ ነው። ያግዛል። ለምን እዚህ ጋር አውዶ ምንድን ነው? እንዴት እንድንጸልይ እንደሚገባን አናውቅም። አያችሁ፣ ለመጸለይ ጸሎት ያስፈልጋል። ምን አይነት ጸሎት? መንፈስ ቅዱስ ምን እንደምጸልይ አስተምረኝ። ምን እንደምጸልይ ምን ስለማንል ስለማናውቅ፣ ምንድን ነው የምጠይቀው? በጌታ ፊት ወድቄ እንዴት ነው የምጸልው? ጌታ ሆይ አስተምረኝ። መንፈስ ድካማችንን ያግዛል። እንዴት እንደምጸልይ እንደሚገባን እኛ አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ይማልልናል። የመጀመሪያው ትርጉም በማይነገር ወይም መቆዘም ይማልድልናል ይላል ምን ማለት ነው እንግዲህ ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር በፊት የታረደው በግ ደሙን ያፈሰሰው አማላጃችን ነው በእኛ ምትክ ሆኖ በአብ ቀኝ የቆመው እዛ ያለው ምንድነው አማላጃችን ጠበቃችን ነው መንፈስ ቅዱስ ይማልዳል ሲል ከጸሎት ጋር ተያይዞ ምን ማለት ነው ጸሎት እንድንጸልይ፣ ንስሐ እንድንገባ፣ ውዳሴና ምስጋና እንድናቀርብለት በልባችን በመሆን ይህንን ያነቃቃል፣ ያነሳሳል ማለት ነው።